ኩኩ ከወደ ጀርባዋ አነስ ያለች ትንሽ ዳክዬ ናት። ቀኑን ሙሉ ከቦታ ወደ ቦታ ኳክ ኳክ ኳክ እያለች እየዞረች ነው የምታሳልፈው። ኩኩ የጎረቤቷ የጎረቤቶቿን ምክር አትቀበልም። በርከት አድርጋ እንዳትወልድ ቢመክሯትም እሷ የወለደችው አስራ ሁለት ጫጭቶች ናቸው። ኩኩ ከአስራ ሁለቱ ጫጭቶቿ ጋር መጫወት ደስ ይላታል። ነገር ግን የሚበሉት በቂ ምግብ የላቸውም። ስለዚህ አንድ ቀን በርከት ያለ ምግብ ወደ አለበት አካባቢ ልትወስዳቸው ወሰነች። ጉዟቸውን እንደጀመሩና ጥቂት እንደሄዱ ከአንድ ትልቅ ወንዝ ደረሱ። ኩኩ ወንዙ ስታይ ፈራች። ምናልባት ከነጫጭቶቿ ጠራ አርጎ እንዳይወስዳት ሰጋች። በጀርባዋ አዝላ ልታሻግራቸውም ብታስብ ቁጥራቸው በዛባት። አንድ ባንድ ልታሻግራቸው አስበች። የሆነ ሆኖ ነገሩን በደንብ ስታጤነው ሀያ አራት ጊዜን ለመመላለስ አቅሙ እንደሌላት ተገነዘበች። በዚህም ጊዜ የምታደርገው ቢጠፋት ማልቀስ ጀመረች። እያለቀሰች ሳለች አንድ ግዙፍ አዞ በወንዙ ውስጥ እየዋኘ ሲመጣ ተመለከተች። የኋላ ዳክዬ ጎሽ አዞ ተሸክሞ ያሻግረኛል ስትል አሰበች። ደናደሽ ኩኩ፣ ምን ነው? ምን ሆነሻል? ለምንድን ነው የምታለቅሽው? ሲል አዞ ጠየቃት። እንደ ድማ ደዋ ቆዋክ ቆዋክ ቆዋክ አለችና ምን ነው አላለቅስ እኔ አላለቀስኩ ማን ያልቅስ እኔ እንዳንተ እንደናንተ አልታደልኩ ስትል መለሰችለት። አነጋገሯ ያልገባውም አዞ ምን ለማለት ነው ሲል ጠየቃት። እሷም ስታብራናለት ጀርባዬ እንደምታየው ጠባብና አነስተኛ ናት። ልጆቼን አዝዬ ምግብ ወደሚገኝበት አካባቢ መውሰድ አልችልም። አንተ ግን ሰፊና ጠንካራ ጀርባ አለ። ልጆቼን ሁሉ በአንድ ጊዜ አዝለ ያለምንም ድካም ማሻገር ትችላለህ አለችው። ምናልባት ልክ ነሽ አላዙ ነገር ግን በኋላ ላይ ማነው መልሶ ወደዚህ የሚያሻግራቸው? አየሽ፣ ለዚህ ነበር ጫቂቶች አታብዥ ብለን ስንመክርሽ የነበር ነው አላት ኮስተር ብሎ። ጉማሬን እንዲመልስልኝ መጠየቅ እችላለሁ አለች ፈለግ ብላ፣ አዞ እንደሚስማማ እንደሚስማማላት ተስፋ በማድረግ አይሆንም እድሜ ልክሽን ጫጭቶችሽን እንድትሸከምልሽ እየለመሽ መኖር አትችይም። ቢገባሽ ደግሞ የጉማሬ ጀርባ ለጉማሬ ልጆች፣ የአዞን ጀርባ ለአዞ ልጆች ማዚያ ነው የተፈጠረው። የእኔ ጀርባ ለልጆቼ እንጂ ልዳክዬ ጫጭቶች አልተፈጠረም ብሏት ጠንካራ ጅራቱን እያወዛወዘ ወደ ወንዙ ተመልሶ ገባ።